ወደዚህ ሀገር ፈልሰው የሚመጡ ሰዎች ለአሜሪካ ሸክም ሳይሆኑ ሀብት ናቸው ሲሉ አንድ ኢትዮጵያዊ አሜሪካዊ ምሁርና ፖለቲከኛ ለአሜሪካ ድምጽ ገልጠዋል። ቴክሳስ ዳላስ ውስጥ የምጣኔ ሀብት ፕሮፌሰሩ ዶክተር መሐመድ አባጀበል በአንጻራዊ ሁኔታ የፕሬዚዳንት ትራምፕ የትናንት አቀራረብ ጥሩ ነበር ነው ያሉት። ሰለሞን አባተ ነው ያነጋገራቸው። ዶክተር መሐመድ ጤና ይስጥልኝ፣ እንደምን አመሹ? ጤና ይስጥልኝ ሰለሞን፣ እንደምን አመሸ? እግዚአብሔር ይመስገን። እስቲ እንደው ለማስታወስ ያህል አድማጮቻችንን ራስዎን ትንሽ አስተዋውቁልኝ፣ የት እንዳሉ ምን እንደሚሰሩ፣ የፓርቲ ማንነቶ ማን እንደሆነ እስቲ ትንሽ እንገሩን። ስሜ መሐመድ አባ ጀበል ነው፣ የምኖረው ዳላስ ነው። አብዛኛው ሰው የሚያስታውስ ይመስለኛል፣ በሁለት ሺ አስራ አራት ለአሜሪካን ሴኔት ከቴክሳስ ተወዳድሬ ነበር ራይት ኢን ካንዲዴት እና ስራዬ መምህር ነኝ፣ ኢኮኖሚክስ መምህር ነኝ እዚህ ዳለስ ባጭሩ ይህን ይመስላል። እሺ ዶክተር መሐመድ በጣም አመሰግናለሁኝ ለጊዜው በድጋሜ እንግዲህ የትናንት ምሽቱን የፕሬዚደንት ዶናልድ ትራምፕን ሀገራቸው የምትገኝበትን ሁኔታ የተነተኑበትን የወደፊት ሀሳባቸውንም ጠቅለል እያደረጉ ያስቀመጡበትን ንግግራቸውን ተከታትለዋል ብዬ ተስፋ አደርጋለሁ። እስቲ እንደው ዶክተር መሐመድ ጠቅለል ካለ ጉዳይ እንነሳና እርሶ ፕሬዚደንት ትራምፕን እንደሚያውቋቸው እንደ እጩም እንደ ፕሬዚደንትም ላለፈው አንድ አመት እንደሚያውቋቸው የትናንትናው አቀራረባቸው ምን ይመስል ነበረ? በቅርጽ ደረጃ ነው የማነሳው። እንዴት አገኟቸው? ስቴት ኦፍ ዘ ዩኒየን የሚባለው ንግግር በየአመቱ ሁሉም ፕሬዚደንቶች የሚያደርጉት ነው። የፕሬዚደንት ትራምፕ የመጀመሪያው ስቴት ኦፍ ዘ ዩኒየን ንግግር ነው። እና ፕሬዚደንት ትራምፕን እንግዲህ አንድ አመት ተከታትለን ከእሳቸው የሚጠበቅ ነገር አንድ ነገር ቢኖር ከተጻፈ ነገር ወጥተው ኮመንት ማድረግ ነው። እና ያም ነው ብዙ ጊዜ እሳቸውን ለትችት የሚዳርጋቸው። እና ትናንትና አንደኛ የተጻፈ ነገር ነው የሚነበበ፣ በሁሉም ስቴት ኦፍ ዘ ዩኒየን አድረስ ዝም ብሎ ሰው ዝም ብሎ ንግግር ሳይሆን የተጻፈ በደንብ ቅርጽ ያለው የፕሬዚደንትን አጀንዳ የሚገልጽ ወደፊት ምን ማድረግ እንደሚፈልግ ፕሬዚደንት የሚገልጽ እና ባለፈው አመት ምን እንደተሰራም ተናግሮ ትንሽ ክሬዲት የሚወስድበት አይነት ንግግር ነው። ይሄን ሁሉ አድርጓል ፕሬዚደንት ትራምፕ። ንግግሩ በጣም ቅርጽ ያለው ነበር። ሪሰፕሽኑ እንደተጠበቀው ዲሞክራቶች ብዙም ደስተኛ አልነበሩም። አንድ አስራ አምስት የሚሆኑት ደግሞ በጭራሽም እዛም አልሄዱም። የሄዱትም አላጨበጨቡም፣ ዝም ብለው ነው የተቀመጡት። አንድ ሰዓት ከሀያ ደቂቃ እንደዚህ የሚሆን ንግግር ነበር። አንድም ጊዜ አልተጨበጨበላቸውም ከዲሞክራቶች አንዳንዶች፣ ምናልባት ግን፣ አብዛኛዎቹ ዝም ብለው ነው የተቀመጡት። ያም የተጠበቀ ነገር ነው። በአጠቃላይ ጥሩ ነበር ማለት ይቻላል። እንግዲህ ጥሩ ማለት አንጻራዊ ነው። ፕሬዚደንት ትረምፕን አብዛኛው ሰው እየጠበቀው እንዴት ነው ከተጻፈው ነገር ወጥቶ የሆነ ነገር ብለው እሳቸው የሰሩት ነገር በሙሉ ቀርቶ ሰው እሳቸው ያኔ ስለተናገሩት ነገር ኮመንት ማድረግ ይጀምራል የሚል ፍራቻ ነበር። እሱን አላደረጉም እና በአጠቃላይ ጥሩ ነበር ማለት ይቻላል። ሰለሞን ለእሳቸው የሚፈልጉትን ነገር ተናግሯል። ሁሉም ሰው ተደስቷል ማለት አይደለም። አሁን እንደውም የዲሞክራቶቹን አቋም እኮ ቅድም ሲነግሩኝ አንዳንዶቹ ረግጠን ልንወጣ እንችላለንም ብለው ያስፈራሩ ነበሩ እኮ ከተወካዮች ምክር ቤቱ አባላት መካከል ቀደም ሲል ግን አላየንም ረግጦ የወጣ ዴሞክራት ግን ጨርሶ። ደግሞ መስማት ያልፈለጉም ደግሞ እንዳሉ ተነግሯል። ይህን ንግግራቸውን ግን እስቲ ዶክተር መሐመድ እርስዎን እንደ አንድ አሜሪካዊ የፕሬዚደንት ትራምፕ አጀንዳ ምን ያህል አርክቶታል? ብዙ የተናገሩት በኢኮኖሚ ላይ ነው እና በኢኮኖሚው ምን ያህል እንደሰሩ ስፔሲፊካሊ ይሄ የስታክ ገበያ ወይንም ስታክ ማርኬት የሚሉት ኒውዮርክ ያለው የአክሲዮን ገበያው ማለት ነው። አዎን የአክሲዮን ገበያው እሳቸው ፕሬዚደንት ከሆኑ በኋላ በጣም ቫሊዩ ጨምሯል እና እሱንም ክሬዲት ወስደዋል እኔ ፕሬዚደንት ስለሆንኩ ነው ብለዋል። ሌላው ደግሞ ስራ፣ ይሄ ጃብ ማርኬት የስራ ገበያ በጣም ጥሩ ነው። አሁን ስራ አጥነት ወደ አራት ነጥብ አንድ ወርዷል እና ያንንም እኔ ፕሬዚደንት ስለሆንኩ ነው ያሉት። ሌላው ደግሞ የቀረጥ ቅናሽ ነው። ታክስ ከት ከሰላሳ አምስት ፐርሰንት ማርጂናል ታክስ ሬት ወደ ሀያ ፐርሰንት መቀነሱ ጥሩ ነው፣ ስራ ይፈጥራል፣ ሰው ገንዘቡን ይቆጥባል ብለው ተናግሯል። ግን እሳቸው ያልጠቀሱት ምንድን ነው ኮንግሬሽናል ባጀት ኦፊስ የራሳቸው እሳቸው ይሄ ታክስ ከት ከጥቅሙ ጉዳቱ እንደሚያመዝን ተናግሯል። ያንን ለምን እንዳልተናገሩ ግልጽ ነው። እንደውም ያን ጊዜ ይሄው እርሶ የጠቀሱት ቢሮ በአሜሪካ ምጣኔ ሀብት ላይ በመጪዎቹ አስር አመታት ውስጥ የአንድ ትሪሊዮን ተጨማሪ እዳ ያስከትላል ብሎ ነበረ። በትክክል ያ ደግሞ ሰለሞን የራሳቸው ሲቢኦ ነው፣ ራሳቸው የሾሙ ሰዎች ማለት ነው። በስራ በኩል ይሄ ነው። ሌላው ደግሞ እኛንም ሁላችንንም የሚነካው ይሄ የኢሚግሬሽን ጉዳይ ነው እና ስለ ኢሚግሬሽን ጉዳይ በጣም አወዛጋቢ የሆኑትን ነገሮች አልተናገሩም። ጠቀስ ጠቀስ ያደረጓቸው ነገሮች አሉ። ለምሳሌ ይሄ ዳይቨርሲቲ ቪዛ የሚባለው አብዛኛው ኢትዮጵያ የመጣው በዛ ነው። ዲቪ የሚባለው ማለት ነው። ግን ከዚህ በፊት ተናግረዋል ዲቪን እንደማይወዱት እና ይሄን ነገር መሰረዝ እንደሚፈልጉ ተናግረዋል። ሌላው ትልቁ ደግሞ ይሄ ዳካ የሚሉት በህጻንነታቸው በህጻንነታቸው የመጡ ዲፈርድ አክሽን ኦን ቻይልድሁድ አራይቫል የሚባለው ፕሬዚደንት ኦባማ በኤግዘኪቲቭ ኦርደር እነዚህ ሰዎች እንዳይያዙ ያደረጉት ነገር አሁን ኤክስፓየር ያደርጋል። ወደ አንድ ወር ነው እንደዚህ ነው የቀረው እና ስለዛ ሲናገር በጣም የሚገርምህ ነገር ሰለሞን፣ እሱ ያለው እና ጭንቅላቴ ውስጥ የቀረው ምንድን ነው አሜሪካንስ አር ድሪመርስ ቱ ነው ያለው። እና እነዛ ሰዎች ድሪመርስ ነው የሚባሉት አሜሪካ ውስጥ። እና የአሜሪካ ሰውም እኮ ድሪመር ነው ህልም ያለው። በአሽሙር ያ በአሽሙር ያንን እንደማይደግፉ ነው የተናገሩት። ግን ደግሞ በሌላ በኩል ደግሞ ያንን እንደሚደግፉ የሚፈልጉትን ነገር ካገኙ ከዚህ በፊት የተናገሩት ነው ይሄ ለጠረፍ አጥር ሀያ አምስት ቢሊየን ዶላር የሚያገኙ ከሆነ ከሌላ ቢል ጋር አጣብቀው ለማሳለፍ ፍቃደኛ እንደሆኑ ተናግሯል። ያው እንደ እንካ በንካ ለመደራደሪያ ያህል የወሰዱት አቋም ይመስላል። በትክክል ለመደራደሪያ ያህል እንደ ቀብ ይዘውታል እሱን እና ኢሚግሬሽን። ይሄ ነው ሌላው ደግሞ ሄ ቼን ኢሚግሬሽን የሚባለው ተሳሳቢ ፍልሰት፣ ተሳሳቢ ኢሚግሬሽን ወይንም ደግሞ እንደ ሰንሰለት ሰው፣ አንዱ ወጥቶ ሌላውን እያወጣ ወንድምህ ይወጣል፣ ወንድምህ ደግሞ ያጎትህን ልጅ ያወጣ፣ እንደዛ ይሄንንም እንደሚያስቀር ተናግሯል። ይሄ ቼን ኢሚግሬሽን በጣም የሚቀርብህ ዘመድ ካልሆነ ለምሳሌ ወንድምህ፣ ልጆችህ፣ ወይም ልጅህ እንደዛ አይነት ካልሆነ ይሄ ቼን ኢሚግሬሽንም እንደሚያስቀሩ ተናግሯል። ከዚህ በፊት ሁላችንም እንደሰማ ነው ተናገሩ ተብሎ የሰማ ነው ምንድን ነው አፍሪካን የአፍሪካን ሀገሮች የተሳለቁ እለት ከኖርዌይ ብዙ ሰው ለምን አይመጣ ምናምን ብለዋል ላሉ ያ ደግሞ ከሁለት ሰው ሰው በላይ ሰነዘሮች ብለዋል ብለው ተናግሯል። እኛ ባንሰማውም ነገሩን እኔ እንደ እውነት ነው የምወስደው። እና ይሄ ከሌላ ሀገር የሚመጣን ኢሚግሬሽን በጣም ለመቀነስ እንደሚፈልጉ ነው። ያ ደግሞ ዳይሬክት ኢምፕሊኬሽን አለው ለእኛ ለኢሚግራንት ኮሚዩኒቲ። ያ ያ ነገር በጣም የሚያሳስብ ነው ልልህ ፈልጌ ነው። ሰለማ እስቲ ከነሱት አይቀር ዶክተር መሐመድ ወደዚህ ወደ ዲቪው ጉዳይ እንምጣ እና ምክንያቱም የብዙ ሰውም ጆሮ እዚህ አካባቢ የሚያንዣብብ ይመስለኛል። ለመሆኑ ለምንድን ነው ፕሬዚደንት ትራምፕ ዲቪ ሎተሪ እንዲቋረጥ እንዲቆም የሚፈልጉት? ወይል እሳቸው የሚሉት በዝምድና ወይንም ደግሞ ሰውን እንደዚሁ ማምጣት ሳይሆን የሚሸጥ እስኪል ያለው የሚሸጥ ችሎታ ያለው ሰው ሜሪት ቤዝድ የሚሉት ወይም በችሎታ ላይ የተመሰረተ ማለት ነው። በትክክል ችሎታ ላይ የተመሰረተ ኢሚግሬሽን ነው የምንፈልገው ነው የሚሉት እሳቸው። ግን ከዚህ በፊት ኢሚግሬሽን አብዛኛውን የአሜሪካ ኢሚግሬሽን ችሎታ ላይ የተመሰረተ አይደለም። የእሳቸውም ዘመዶች የመጡት በችሎታቸው ሳይሆን ጥሩ ኑሮ ፍለጋ ነው የመጡት አብዛኞቹ። እና አሁን ዲሞክራቶች ምንድን ነው የሚሉት ኢሚግሬሽን ሜሪት ቤዝድ ብቻ ሳይሆን ድሃውንም አምጥተን ይሄን የአሜሪካን ድሪም አባሮ የሚሻሻል ከሆነ ሰው ለምን ሌላ ሰው አይመጣ? ለምን ድሃው አይመጣም? ኢሚግሬሽን ደግሞ በችሎታ ብቻ ሳይሆን የፖለቲካል አሳይልም የሚፈልጉ ሰዎች አሉ። እነሱ መምጣት አለባቸው። ግን ከዛም በተረፈ ሰው ሁሉ ኳሊፋይ የሚያደርግ ከሆነ በችሎታ እንዲሁም መጥቶ እዚህ ሀገር መሻሻል ይችላል እና አብዛኞቹ ዴሞክራቶች የሚሉት ምንድን ነው የእኛም አንሴስተርስ የእኔ አባት የእኔ አያት የእኔ ቅድመ አያትም እኮ የመጡት ችሎታ ስላላቸው ሳይሆን አሜሪካ ሰው የሚሻሻልበት ሀገር ስለሆነ ነው ለመስራት ነው የመጡት የሚል አርጊመንት ነው ያላቸው። እና እነ ትራምፕ እና ትራምፕን የሚያማክሩ ሰዎች እነሱ የማይናገሩትና አይ ቲንክ ግልጽ የሆነ ነገር ምንድን ነው ፕሬዚደንት ትረምፕ አፍሪካን የተናገሩ ጊዜ ለምን እንደዛ እንደዚህ አይነት ፖሊሲ እንደሚያራምዱ ከዛ መረዳት የሚቻል ይመስለኛል። ይሄን ይሄን ማለት በግልጽ መናገሩ አስፈላጊ አይመስለኝም። ባያስድ ናቸው ከዛ አካባቢ ሊመጣ ሰው እሳቸውም ባይሆኑ እሳቸውን የሚመክሩ ሰዎች ማለት ነው። ዶክተር መሐመድ እርስዎ በግሎ ራሶ ብዙ ነገር በአንድ ሰው ውስጥ ያለብዎት ሰው ኖት፣ ኢሚግራንት ኖት፣ ፖለቲከኛ ኖት የምጣኔ ሀብት ሊቅኖት እና በዚህ ዙሪያ ላይ ያሉ ነገሮችን የእርስዎን ያህል በአካልም በመመራመሩም ደረጃ የሚያውቀው የሚቀርበው ያለ አይመስለኝም። እና ለመሆኑ ወደ ዩናይትድ ስቴትስ የሚገቡ በዲቪ ሎተሪ ይሁን በሌላ በማንኛውም መንገድ የሚገቡ ኢሚግራንቶች ለዚች ሀገር ሸክም ናቸው እንዴ? ዌል እዛ ላይ ሪሰርች በጣም አንድ ወጥ መልስ የለውም። ኢሚግራንቶች መጀመሪያ ሲመጡ ቋንቋውን መማር አለባቸው ሲስተሙን መማር ስላለባቸው ለሆነ ጊዜ ያህል ሶሻል ዌልፌር ሰርቪስን ይጠቀማሉ። ያ ግልጽ ነው። ግን ኢንደ ሎንግ ራን ዋስትና አገልግሎቶችን ማለት ነው። በትክክል የጤና ጥበቃ፣ የቤት ክፍያ እርዳታ፣ ሄልት ኢንሹራንስ ወይንም የጤና ኢንሹራንስ፣ ይሄን ይሄን ይጠቀሙበታል። ግን እንደ ሎንግ ራን ልጆቻቸው በጣም ሰክሰስፉል ናቸው። የኢሚግረንት ልጆች እዚህ እና ዳታ ይህንን በደንብ ነው ቁልጭ አድርጎ የሚያሳየው። በተለይ ከአፍሪካ የሚመጡ ኢሚግራንቶች በጣም የተማሩ ከአቭሬጅ እዚህ ከተወለደ ጥቁር፣ እና ከሌላ ቦታ ከሚመጣ ጥቁር፣ ከአፍሪካ የሚመጡ ጥቁሮች በጣም ኤጁኬትድ ናቸው። ይሄንን ሪሰርች ላይ ተሞርኩጄ ነው የምልህ ሰለሞን። እና እንደመጡ የሚያገኙት ገንዘብ በጣም ትንሽ ሊሆን ይችላል። ግን ይሄ ኢንከም አስሚሌሽን የሚሉት ነገር አለ። እየቆዩ ሲሄዱ የነሱ ገቢ እየጨመረ እየጨመረ ኢቨንቹዋሊ ከጥቁር አሜሪካን በአቬሬጅ ነው የምልህ፣ ገቢ የሚበልጥ ነው የአፍሪካውያን ገቢ። እና ኢሚግራንቶች ኔት ፕለስ ናቸው እንጂ ለአሜሪካን ኢን ደ ሎንግ ረን አስረዝመ ስታየው ዕዳ ወይንም ሸክም አይደሉም። እንደውም ኢሚግራንቶች ቅድም ካነሱት ጋር እንደው ላያያዝ እና አንድ ጊዜ ቢል ኮዝቢ ሲናገር ኢትዮጵያውያን መጥተው ብዙ ነገር በሚሰሩባት ብዙ በሚበለጽጉባት እና ብዙ በሚያዋጡባት ሀገር ውስጥ እንዴት ነው እዚህ ያሉ አፍሪካውያን አሜሪካውያን እንደዚህ ወደኋላ ቀርተው በድህነት ውስጥ ሊኖሩ የሚችሉት ብሎ በትዝብትም በወቀሳም መልክ ተናግሮ ነበረ። እና ኢሚግራንቶች እዚህ ያለ ማንም ኢሚግራንት ሁላችንም ማለት ነው ምናልባት እርሶ እንዳሉት የመጀመሪያው አካባቢ እንዲህ አይነት የመለማመጃ ወይም የመቆያ ወጪዎች ሊያስከትሉ ይችሉ ይሆናል በዚህ ምጣኔ ሀብት ላይ። ነገር ግን ብዙዎቹ ሪፐብሊካንም ዲሞክራቶችም እንደሚናገሩት ሁሉም እየሰራ ግብር እየከፈለ ወደሚሄድበት ቋት ነው የሚገባው። በቋሚነት ተረጂ ሆኖ የሚቀጥል አይደለምና የሚያዋጡ ናቸው ለዚህ ምጣኔ ሀብት እድገትም ራሳቸው ለልጆቻቸው ብቻ ሳይሆን ራሳቸውም እንደመጡ በግብር ክፍያውም ይሁን የተለያዩ ቀዳዳዎችን በስራ መስኩም በመድፈን ፈጠራዎችን በማበረታት ማጥፋታት የስራ ዕድሎችን በመክፈት ብዙ የሚያዋጡ ናቸው የሚሉም አሉ። በትክክል ሰለሞን ቦርሃስ የሚባል የታወቀ የሃርቨርድ ኢኮኖሚስት አለ እና በዚህ ነገር ብዙ ይጽፋል እና እሱ ቁልጭ አድርገው አስቀምጦታል። ኢሚግረንቶች ለአሜሪካን፣ ኔት ፕለስ ወይንም ደግሞ ትርፍ ናቸው እንጂ ጉዳት አይደሉም ብሎ አስቀምጧል። ምሳሌ ስ ስቲቭ ጃብስ የአፕል ካምፓኒ የመሰረተው ሰውዬ ሲሪያዊ ነው እና ኢሚግረንት ነው እሱ እና አፕል ማለት ደግሞ ዓለምን የቀየረ ሰው፣ እንዴት ኮሚኒኬት እንደሚያደርግ የቀየረ ሰው ነው እና ስቲቭ ጃብስ ኢሚግራንት ሆኖ ባይመጣ ይሄ ነገር ይኖራል አይኖርም ሌላ ድቤት ነው። እሱ ግን ኢሚግራንቶች ኔት ፕላስ ናቸው። አልበርት አንስታይን ኢሚግራንት ነበር እና አሜሪካን ከኢሚግራንት ታሪክ ነጥለህ ማየት አትችልም። እና ኢሚግራንት ደግሞ ይሄ ሜሪት ቤዝድ ብቻ ነው ካል አሜሪካ አሜሪካ ባልሆነች ነበር፣ እና እሱ በጣም የተሳሳተ ፖሊሲ ይመስለኛል። ለመሆኑ ዲቪ ሎተሪ የሚቋረጥ ይመስሎታል? በፕሬዚደንት ትራምፕ ጥያቄ መሰረት፣ እንግዲህ ይሄ አሁን ሚድተርም ኤሌክሽን ነው፣ ሁለት ሺ አስራ ስምንት እና ብዙ ነገር ሊሆን ይችላል። ዲሞክራቶች በርትተው ሀውስ ኦፍ ሬፕሬዘንታቲቭ ይወስዳሉ። እሱ ኦልሞስት ሰ- ነው፣ ሴኔቱንም ሊወስዱ ይችላል። አሃ የህግ መምሪያውን ዴሞክራቶቹ አሁን በመጪው ምርጫ የሚወስዱ ይመስሎታል? ያምናሉ፣ በዚህ ቤቱን ይወስዱታል። የታችኛው አብላጫውን ማለት ነው አብላጫውን ይወስዱታል። የላይኛውን ቤት ደግሞ ሴኔቱን የህግ መወሰኛው አሁን እንደምታውቀው በአንድ ብቻ ነው የሚበልጡት አርባ ዘጠኝ ለሀምሳ አንድ ሀምሳ አንድ ነው እና እሱን ከወሰዱ ዲቪ ሎተሪ የሚቋረጥ አይመስለኝም። ግን እነ ትረምፕ ያ ሳይሆን ገፍተው ያንን ነገር የሚያጸድቁ ከሆነ እንግዲህ የአሜሪካን ፖለቲከኞች መግዛትና መሸጥ ነው። የምትፈልገውን ነገር ካገኘ ሁሉም ነገር ጠረጴዛ ላይ አስቀምጠህ ነው የምትደራደርበት እና ግግም ብሎ አይሞቱበትም እና ዲሞክራቶች የሚፈልጉትን ነገር የሚያገኙ ከሆነ ለምሳሌ ይሄ በልጅነታቸው የመጡ ልጆች ያንን ሪፐብሊካኖች ጋራንቲ የሚሰጧቸው ከሆነ ኦኬ፣ በዚህ በኩል ደግሞ ይሄንን እንዘጋለን ብሎ ሊስማሙ ይችላሉ። እና አይታወቅም። ክፍት ነው ክፍት ነው ክፍት ነው። እንደዚህ ማለት በጣም አስቸጋሪ ነው። ሌላው ዶክተር መሐመድ ማነሳሉት አንድ ጥያቄ የፕሬዚደንት ዶናልድ ትራምፕ የኢየሩሳሌምን የእስራኤል ዋና ከተማነት እውቅና አስመልክቶ የተባበሩት መንግስታት ድርጅት አባል የሆኑ ከመቶ በላይ ሀገሮች ይህንን የዩናይትድ ስቴትስን አቋም ተቃውሞ ውሳኔ በማሳለፋቸው ፕሬዚደንት ትራምፕ ቅር ተሰኝተዋል። በትናንትናው ንግግራቸውም አንስተዋል። ስለዚህ የአሜሪካ ግብር ከፋዮች ከ20 ቢሊዮን ዶላር በላይ እርዳታ ለነዚያ አገሮች መስጠታቸውን በ2016 ዓ ም አስታውሰው የአሜሪካ ግብር ከፋይ ገንዘብ ለወዳጆቻችን ለአሜሪካ ጥቅም ማስከበሪያ እንጂ ለጠላቶቻችን እንዲሰጥ መፍቀድ የለብንም ብለው ጠይቀዋል። እንደውም ህግ እንዲያወጣ ሁሉ ነው የጠየቁት። ይህንን እንዴት ነው የሚያዩት እርሶ? እንግዲህ ሰለሞን የአሜሪካን ፖለቲካ ማወቅ የሚያስፈልግ ይመስለኛል፣ ይህን ጥያቄ ለመመለስ ፕሬዚደንት ትራምፕ ሌሎች የአሜሪካን ፕሬዚደንቶች ሬገን እንኳን ያላደረጉትን ነገር፣ የአሜሪካን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም ለማዘዋወር ወስነዋል። ይሄ እንግዲህ አንደኛ አብዛኞቹ ኤምባሲዎች ኦልሬዲ እሳቸው እንደሚሉት ከሆነ ኢየሩሳሌም ነው ያሉት፣ እና ዲፋክቶ የእስራኤል ካፒታል ኦልሬዲ ጀሩሳሌም ነው በመሰረቱ ማለት ነው እና እሳቸው የሚሉት ሌላው ደግሞ እሳቸው የተመረጡበት እና ፕሮሚስ ያደረጉትን ነገር ፉልፊልም ማድረግ ይፈልጋሉ ቤዝ ስላላቸው። ይሄ ደግሞ የእሳቸው ደጋፊዎች የፕሬዚደንት ትራምፕ ኮር ደጋፊዎች እንደዚህ አይነት ነገር የሚወዱ ሰዎች ናቸው። በጣም ወግ አጥባቂዎች ስለ እስራኤል ነገር በጣም የሚቆረቆሩ እና ስለሌላው ሌላው ስለ ፓለስታይን ብዙም የማያሳስባቸው ሰዎች ናቸው እና እነሱን ለማስደሰት የሚያደርጉት ነገር ነው። ይሄ ሬድ ሚት እንደሚሉት ያንተን ቤዝ ለማስደሰት በየሁለት ሶስት ወሩ የሆነ ስጋ ቁርጠት ትጥልላቸዋለን እና ይሄ ቤዛቸውን ለመያዝ እና ለማጠናከር በተለይም ይሄ ሚድተርም ኢለክሽን አለ አሁን ሁለት ሺህ አስራ ስምንት እና የእሳቸው ቤዝ እንዳይከዳቸው ለማድረግ የሚያደርጉት ነገር ነው። ሌላው ደግሞ የእሳቸው አማካሪዎች ማናቸው የሚሉትን ማየት በጣም አስፈላጊ ነው እና የእሳቸው አማካሪዎች በጣም ወግ አጥባቂዎች ዓለም ምን ይላል ለሚለው ነገርም ብዙም ደንታ የሌላቸው ሰዎች ናቸው። እና እነሱ የሚሉት እስራኤል ለአሜሪካን ሴኪሪቲ በጣም አስፈላጊ ናት፣ እና ማድረግ የሚገባንን ነገር በሙሉ እናደርጋለን አቅም ስላለን፣ ሌላው ሰው ቢንጫጫ ምንም ፋይዳ የለውም። እና ኢትስ ዘ ራይት ቲንግ ቱ ዱ ትክክለኛ ነገር ስለሆነ፣ ሌሎች ፕሬዚደንቶች ያላደረጉት ለፖለቲካ ብለው ነው። ነገሩ ትክክል ነው አይደለም ሳይሆን እኛ ደግሞ ለፖለቲካ ደንታ የለንም አይነት ነገር ነው እና ይሄም፣ እንግዲህ አለም ተንጫጭቶ ዝም ይላል። እስራኤል የፓለስታይንን መሬት ስትይዝ እስካሁን ሬዞሉሽን አለ ወረቀት ላይ መሬት መመለስ አለባት ምናምን የሚል እና አልተመለስም። ዌስት ባንክ ቤት እየገነቡ ነው እስራኤሎች እና ይሄም እንደዛ ነው። አሜሪካ ጉልበት ስላላት ገንዘብ ስላላት ዩው አንፎርነት ምንም ማድረግ ኦንፎርቹኔትሊ ይህን ነገር የምደግፍ ከሆነ ምንም ማድረግ አይቻልም። ካንስኮንሱ ምን ይሆናል እንግዲህ ፓለስታይን እና እስራኤል የሚነጋገሩ ከሆነ ሁሉም ሰው ይሄን ይረሳል። ፓለስታይን ደግሞ የእነሱ እስቴት ምስራቅ ኢየሩሳሌምን ዋና ከተማ ማድረግ ነው የሚፈልጉት እና አሁን ስንሰማ ትራምፕ ምስራቅ ኢየሩሳሌምን የፓለስታይን ዋና ከተማ እንድትሆን ይደግፋል ነው የሚባለው። እና ያ ከሆነ ደግሞ ይሄ ጫጫታ ይቆማል ማለት ነው። እና ሞር ፕራግማቲክ ነው የሚመስለው የእሱ አፕሮች እና ምናልባትም ይሄ የሚናቅ ሰውዬ በእስራኤልና በፓለስታይን መካከል ኢንሰም ዊርድ ዌይ ሰው ባልጠበቀው አይነት ሁኔታ ሰላምን ማምጣት ይችል ይሆን የሚል ጥያቄ ብዙ ሰው ጭንቅላት ውስጥ ቀስቅሷል። አንድ ደግሞ ሌላው ማንሳት የምፈልገው ጉዳይ ለዚህ አሁን ለሚታየው እድገት የምጣኔ ሀብት እድገት አሜሪካ ውስጥ ቅድም እርሶ ለጠቃቀሷቸው ለስራ አጥነቱ ቁጥር መጨመር ለመሳሰሉት ሁሉ የእርሳቸው አስተዳደር ያደረገው እንደሆነ ነው፣ ባለፈው አንድ ዓመት ውስጥ የተደረጉ ስራ ፈጠራዎችና የመሳሰሉት ሁሉ እንደሆኑ ነው እየተናገሩ ያሉት። ለሁሉም አሁን እየታዩ ላሉት ለውጦችና መሻሻሎች ብዙውን ክሬዲት ወስደዋል። ብዙውን የራሳቸው አድርገዋል። ሚስተር ትራምፕ ይሄን አካሄዳቸውን እርስዎ እንዴት ነው የሚያዩት? እንደ አንድ ምሁር፣ እንደ አንድ ፖለቲከኛ? ወይል ሰለሞን፣ ይሄ በተለይ ይሄ የአክሲዮን ገበያ ስታክ ማርኬት በሳይኮሎጂ ነው የሚመራው። ሳይኮሎጂ ማለት የኢንቨስተሮች ሳይኮሎጂ ወደፊት እንዴት ይሁን ይሆን፣ የቢዝነስ ሁኔታው እንዴት ይሆናል? እንደዛ አይነት ሳይኮሎጂ ያለው ገበያ እና አዎ በየቀኑ በየሰዓቱ በየደቂቃው የሚለዋወጥ ነው እንደ ንፋሱ ሁኔታ እያየ ከፍ ዝቅ የሚል ነው የአክሲዮን ገበያው ትክክል ነው በትክክል እና ፕሬዚደንት ትረምፕ ተመርጠው ኦልሞስት ኦቨርናይት ነው ያ ገበያ ቫሊዩ መጨመር የጀመረው ወዲያው አሻቀም አሁን ወዲያው አሻቀም ይሄ ደግሞ ሳይኮሎጂ ነው እና አሁን በፊት ያልደረሰበት ቴሪቶሪ ደርሷል ይሄ የአክሲዮን ገበያ እና እሳቸው ክሬዲት መውሰዳቸው እንግዲህ ትክክል አይደለም። ሁሉንም ነገር እኔ ነኝ ያደረኩት ማለት አይቻልም። ምክንያቱም አንድን ፖሊሲ ዛሬ ስራ ላይ አውለህ ውጤቱን ለማየት ይሄ የሀያ ትሪሊየን ዶላር ገበያ ነው አሜሪካን ማለት ጊዜ ይወስዳል። አንድ አመት እንኳ አይበቃውም። ሶስት አራት አመት ወስዶ ከዛ በኋላ ነው ውጤቱን የምታየው። እና ይሄ አሁን የምናየው ነገር በፊት ከፕሬዝደንት ኦባማ በፊትም የተጀመረ ሊሆን ይችላል እና ፕሬዚደንት ኦባማ ደግሞ ብዙ ነገር አድርጓል። ይሄ ይሄ ሁሉ ተደማምሮ ውጤቱን አሁን የምናየው ፕሬዚደንት ትራምፕ እዚህ ውስጥ ምንም ቦታ የለው ማለት አይደለም፣ አለው። ሰውየው ቢዝነስማን ነው፣ የንግድ ሰው ነው፣ ንግድን ያውቃል። የእሱ ፖሊሲ ለንግድ የሚሆን ነው። ይሄ ይሄ ሁሉ ሰውን ሞራል በጣም የኢንቨስተሮችን ሞራል በጣም ጨምሮ ሳይኮሎጂ ነው እንግዲህ። እና ገበያው ኦ ፕሬዝደንት ትራምፕ ከተመረጠ በቃ ገበያ ጥሩ ይሆናል። ከዋሽንግተን የሚመጣ ፖሊሲ በሙሉ ቢዝነስን የሚጠቅምና ቢዝነስን ወደፊት የሚገፋ ነው የሚል ጭንቅላታቸው ውስጥ አዝሯል እና ይሄም በተጨማሪ ገበያ እንዲነሳ አርጓል። ያ ያስፈልገዋል። ዳው ጆንስ እነ ናስዳቅ እኮ ታይቶ የማይታወቅ ጣሪያ ነው እየነኩ ያሉት። በትክክል ያ ያስፈልገዋል። ግን ቅድም እንዳልኩት ሰለሞን፣ ይሄ የታክስ ከት ትረምፕ አረግኩ ከሚሏቸው ነገሮች ዋናው ይሄ የቀረጥ ቅናሽ ነው ከሰላሳ አምስት ማርጂናል ታክስ ሬት ወደ ሀያ ይሄ ትልቅ ነው ግን ትልቅ ግን ነው ይሄ የእሳቸው ራሳቸው ኮንግሬሽናል ባጀት ኦፊስ ይሄ ነገር ወደፊት ከጥቅሙ ጉዳቱ ይበልጣል በገንዘብ ሲተመን ብሎ ተናግሯል እና ያንንም መርሳት የለብንም ሌላው ደግሞ እሳቸው ብዙ ጊዜ የሚያነሱት እና በካምፔን ላይ የሚናገሩት ይሄ ኢንፍራስትራክቸር መሰረተ ልማት ማለት ነው መሰረተ ልማት አሜሪካን መልሶ መገንባት ያረጁ ድልድዮችን መቀየር መንገድ እንደገና መስራት አንድ ነጥብ አምስት ትሪሊየን ዶላር እጠይቃለሁ ነው ያሉት ትናንትና ሲናገሩ። ይሄ ትልቅ ገንዘብ ነው። አንድ ነጥብ አምስት ትሪሊየን ማለት ነው እና ይሄንን ገንዘብ የሚያገኙ ከሆነ አንደኛ እዳው ይጨምራል ማለት ነው። አሜሪካ ኦልሬዲ ሀያ ትሪሊየን ዶላር እዳ አለባት እና ይሄንንም ወለዱንም እዛ ላይ ትጨምራለህ ማለት ነው። ከዛ በኋላ ምን እንደሚሰራ እና ያለን ብዙ ዌስት ኤን አቢዩዝ አለ እንግዲህ እንደዚህ አይነት ገንዘብ ሲወጣ አንተ ጉድጓድ ትቆፍራለህ ጓደኛ አፈር ይመልስበታል ሁለታችሁ ፔቼክ ታገኛላችሁ እንደዛ አይነት ስራ ነው ከዋሽንግተን የሚመጣ ስራ እና ወደፊት የምናየው ነው ዴሞክራቶች ምናልባትም ሽንጣቸውን ገትረው ነው ይሄ ትልቅ ገንዘብ ነው ይሄን ያህል አንሰጥህም የሆነ ያህል እንሰጥሃለን ብለው ሊከራከሩ ይችላሉ። እነዛም ይሆን ይመስለኛል። ግን አንድ ነጥብ አምስት ትሪሊየን የሚሰጣቸው ከሆነ ይሄ በጣም ትልቅና ሌላ እዳ ውስጥ አሜሪካን የሚከትነው። ሌላው ሳልጠቅስ የማላልፈው ይሄ አጥር ሁለት ሺህ ማይል አጥር ከፓሲፊክ ውቅያኖስ እስከ ቴክሰስ ሎሬዶ ሁለት ሺህ ማይል ነው። ቦርደሩ ጠረፉ ማለት ነው። በሜክሲኮ እና በዩናይትድ ስቴትስ መካከል ነው መሀል ያለው ፕሬዚደንት ትራምፕ ይሄንን ፕሮሚስ ያደረኩትን ቃል የገባሁትን አጥር እሰራለሁና ሀያ አምስት ቢሊየን ዶላር ስጡኝ ነው የሚሉት። ዲሞክራቶች ደግሞ በልጅነታቸው የመጡ ልጆችን ወደ ሀገራቸው እንዳይመለሱ ጋራንቲ የምትሰጥ ከሆነ ትንሽ ገንዘብ እንሰጠሃለሁ ነው የሚሉት። ያንን ኔጎሽየት ያደርጋሉ። ሆፕ ፉሊ በሚቀጥሉት ሁለት ሶስት ወራት ያ ነገር እልባት የሚያገኝ ይመስለኛል። ይሄ በልጅነታቸው የመጡ ብዙውንም አሁን ሰሞኑን እያነጋገረ ያለ መንግስቱን ሲያዘጋ ሲያስከፍት የነበረ እና አሁንም ጥቂት ቀናት በቀሩት ድርድር እስከ ፌብርዋሪ ስምንት ድረስ የተራዘመ ጉዳይ ነው እና እሱ ቅድሚያ የሚሰጡትም ይመስለኛል፣ እንግዲህ በሰሞኑ ንግግራቸው። ትክክል ዶክተር መሐመድ አባጀበል ጣሂሮ ጣሂሮ፣ ለጊዜውና ለማብራሪያው እጅግ በጣም አድርጌ አመሰክናለሁኝ በአድማጮች ስም ደህናም ሺው ኦኬ፣ ሰለሞን አመሰግናለሁ እድሉን ስለሰጠኝ